The Voice of America. የኦሮሞ ነጻነት ግንባር አመራሮች በመግለጫ ዙሪያ እየተወዛገቡ ነው። ሙክታር ጀማል በጉዳዩ ዙሪያ የብልጽግና ፓርቲ ሀሳብንም አካቶ ተከታዩን ዘገባ ያካፍለናል። የኦሮሞ ነጻነት ግንባር በአመራሮቹ መካከል ክፍፍልና አለመግባባት መግባባት ከተፈጠረ ወዲህ አቶ ዳውድ ኢብሳ በዚህ ደረጃ መግለጫ ሲሰጡ ይህ የመጀመሪያ ነው። የተወሰኑ የድርጅቱ ሥራ አስፈጻሚዎች በሊቀመንበሩ ላይ መፈንቅለ መንግሥት ሊያደርጉ ነው ተብሎ ሲወራ ከነበረ ጊዜ ጀምሮ የተፈጠረው ውዝግብ አቶ ዳውድ ሥራ አስፈጻሚዎችን ያገዱ ሲሆን፣ ሥራ አስፈጻሚዎችን መልሰው ሊቀመንበሩን ማገዳቸውን ገልጸዋል። በዚህ መሰረት ምርጫ ቦርድ ትክክለኛውን ህጋዊ አካል እስካሁን ስላለየ ራሳቸውን በሚጠሩት ወክለን እንጠራለን። የኦሮሞ ነጻነት ግንባር ሊቀመንበር ነኝ ያሉት አቶ ዳውድ ኢብሳ በኦሮሚያ ላይ የተፈጠሩ ችግሮች መፍትሄ ያሻቸዋል ብለዋል። አሁን የኦሮሚያ ክልል ያለበት ደረጃ ወደ ከፍተኛ ቀውስ የሚያመራና ከሀገሪቷ አልፎ ለአፍሪካ ቀንድም ስጋት የሚሆን ነው ብለዋል አቶ ዳውድ። ይህንን ችግር ለመፍታትና ሀገሪቷን ለማትረፍ የኦሮሚያ የሽግግር መንግስት እንደሚያስፈልግም አቶ ዳውድ አስታውቀዋል። ወደዚህ ውሳኔ የተኬደውም መንግስት እየቀረቡ ያሉ የመፍትሄ ሀሳቦችን ለመቀበል ዝግጁ ስላልሆነ ነው በማለትም ተናግረዋል። ይሄ በአጠቃላይ ደግሞ የሚመለከተው ኦሮሚያ ውስጥ ያሉ ኦሮሞና ሌሎችም የኦሮሚያ ዜጎች ከኦሮሞ ጋር የሚኖሩ ብሔር ብሔረሰቦች ሁሉ ይመለከታል። ስለዚህ ይሄ መንግስት መፍትሄ ማምጣት አቅቶታል፣ ስታክ አድርጓል፣ ዴድ ኤንድ ተብሎ በዚህ ሁሉም ይስማማል። ይህንን ዴድ ኤንድ ዝም ብለን ቁጭ ማለት ስላልፈለግ እኛ የኦሮሚያ ዜጎችን ሁሉ የሚያካትት የሽግግር መንግስት ጥሪ አድርገናል ማለት ነው። የኦሮሚያ ብሔራዊ ክልላዊ መንግስትንም ይጨምራል ማለት ነው ጥሪው። እኛ ያለው የመንግስት ይሄንን መፍትሄ ማምጣት አልቻለም። የሚመለከተው ዜጎችን እና በዚህ ሂደት በቀውሱ ውስጥ በጣም የተጎዱ በእስራት፣ በጦርነት፣ በንብረት መውደም የተጎዱ ከመንግስት መፍትሄ ያጡ ተምራቸው መፍትሄ ተጠይቆ መፍትሄ ያጡ እነዚህን ነው የሚመለከቱት። በምን አይነት መንገድ ነው ይህ የሽግግር መንግስት ወደ ተግባር ወይ ደግሞ ወደ እውነታው ለመቀየር የነደፋችሁት? ይሄ በአጠቃላይ እኛ ከፍተኛ ውይይት ልንከፍት ነው። ብዙ መንገዶች ያሉን እነዚህ የሚመለከታቸውን የምንገናኝበት ከነሱ ጋር ሆነን እንዴት አድርጎ ችግር መንግስቱ እንዴት እንደሚቆም ከቀውስ እንዴት አድርገን እንደምንወጣ ከቀውስ መውጣት ብቻ ሳይሆን አጠቃላይ የመጨረሻ መፍትሄ ወደምንሄድበት የነደፍ ነው አለ። እሱን ቀስ በቀስ እና በተቀመጠው ፕሮግራም ለነዚህ እናደርሳለን። ለዚህ ሀሳባችሁ ከመንግስት አዎንታዊ መልስ እናገኛለን ብላችሁ ታስባላችሁ? ከመንግስት እኛ በበኩላችን ከዚህ በፊት በጣም በቅንነት ከፍተኛ ሀሳብ አቅርበናል። ይሄ ዞር ብሎ ያየው ነገር የለም። በመጀመሪያ ላይ እንዳልኩት ከመንግስት በኩል ምንም አይነት መልስ የለንም። ግን መንግስት እንዲ ስላለ ብቻ ይህንን ቀውስ ደግሞ ዝም ብለናል። ናይን ከዜጎች ከኦሮሚያ ውስጥ ከሚኖሩ ዜጎች ጋር መፍትሄ ማምጣት አለብን በሚል ውሳኔ ሆኖ ነው ወደዛ እየተሻገርን ያለ ነው። ከመንግስት እኛ ብቻ ሳይሆን ሌሎች ተቃዋሚ ኃይሎችም ብዙ ሀሳቦች አቅርበዋል። የኛ ሀሳብ ደግሞ በሁሉም ጋር መንግስትና ውጭ መንግስታት የደረሰ ነው። እስካሁን ድረስ ከመንግስት ይህንን ምንም መልስ ስላጣን ወደዚህኛው እርምጃ መንቀሳቀስ ግዴታ ሆኖብናል። ከዚህ ቀደምም ምርጫን በተመለከተ ኦነግም የተለያዩ የመፍትሄ ሀሳቦችን ሲያቀርብ በነበረ ከመንግስት ተቀባይነት አላገኘም። ምናልባት እናንተ ባሰባችሁት መንገድ መንግስት በተቃራኒው ቢሄድ ምን ታደርጋላችሁ? እኛ በበኩላችን ይሄ ያቀረብነው ሀሳብ እና አካሄዳችን ሰላማዊ ነው። መብት አለን። ቀውስ ነው። መንግስት አቅቶታል። ማድረግም አልቻለም፣ ወይም ደግሞ ፍላጎት የለውም። ይሄ ውሳኔያችን ነው። ላለፉት ሁለት ዓመታት ያደረግናቸው ሙከራዎች እና ሌሎችም ያደረጉት ሙከራ በምናደርገው እንቅስቃሴ ሰላማዊ ነው እያደረግን ያለን፣ ለዚህ ደግሞ መብት አለን። ይህንን ከውስ በዚህ አይነት ሁኔታ ዝም ብለን አናይም። ከዚህ የበለጠ በሀይል እርምጃ ወይም ይህንን አንጠብቅም። ያ ከመጣ እንግዲህ ኃላፊነቱን የሚወስደው መንግስት ነው። እኛ ግን ዋነኛው ሰላማዊ እንቅስቃሴ መብታችንን የሽግግር መንግስቱን ለማቋቋም የምናደርገው እንቅስቃሴ ነው። ከኦሮሞ ነጻነት ግንባር አመራሮች ክፍፍል ከተፈጠረበት የአቶ አራርሳ ብቂላ ቡድን የህዝብ ግንኙነት ኃላፊ ነኝ ያሉት አቶ ቀዴላ መርዳሳ አቶ ዳውድ የሰጡት መግለጫ የድርጅቱን ህገ ደንብ የጣሰ ነው ብለውታል። ይህንን መግለጫ እንግዲህ ከዚህ በፊትም ፌስቡክ ላይ አይተናል። ከሴፕተምበር አስራ ጀምሮ ይሄ አቋም ስራመድ ነበር። ሊቀመንበሩ ግን ትናንትና ወጥተው መግለጫ ሲሰጡ ነበር ላይ ይሄ ውሳኔ ይሄ መግለጫ አይመለከተንም፣ የኦሮሞ ነጻነት ግንባርን አይመለከትም። ምክንያቱም የኦሮሞ ነጻነት ግንባር አመራር ቁጭ ብሎ ይህንን ጉዳይ አልወሰነም። የኦሮሞ ነጻነት ግንባር ከዚህ በፊት ይህንን ከኮቪድ አስራ ዘጠኝ ጋር በተያያዘ የምርጫውን መራዘም ማስመልክቶ እንደገና ደግሞ የመንግስት ስልጣንን በሚመለከት የወሰዳቸው አቋሞች ነበሩ እንግዲህ ከዛ በኋላ የኦሮሞ ነጻነት ግንባር አመራር ተቀምጦ እንደዚህ አይነት ውሳኔ ስላላስተላለፈ ተቀባይነት የለውም። ህገ ደንቡን የጣሰ ነው። በዘፈቀደ የታወጀ እወጃ ነው። ተግባራዊ ሊሆንም የሚችል ነገር አይደለም። አቶ ዳውድ በመግለጫቸው የኦሮሚያ ሽግግር መንግስትን ለመመስረት ለመንግስትም ሆነ ክልሉንም እያስተዳደረ ላለው ፓርቲ ጥሪ አለማቅረባቸውን የገለጹ ቢሆንም በዚህ ጉዳይ ላይ የብልጽግና ጽህፈት ቤት ያለውን ሀሳብ ለማከል የኦሮሚያ ብልጽግና ጽህፈት ቤት ቃል አቀባይ አቶ ታዬ ደንዳን አነጋግረናቸዋል። ያው መግለጫ ተብሎ የቀረበውን ሰምተናል። ግን ዋናው ነገር ኦነግ የሚባለው ራሱ የትኛው ነው የትኛው ኦነግ አይደለም የሚለው ግልጽ አይደለም። በቤታቸውም ችግር አለ። እንደዚህ አይነት ሀሳብ የማቅረብ ብቃትም በዛ በኩል አለ ብለን አናምንም። ግን የእኛ አቋም የህገ መንግስቱን መሰረት ያደረገ ነው። በዚህ ሀገር የመንግስት ስልጣን መያዝ የሚቻለው በህገ መንግስቱ በተደነገገው መሰረት ብቻ ነው ብሎ አንቀጽ ዘጠኝ ይደነግጋል። ማንኛውም ጥያቄ መቅረብ የሚገባው በዚሁ በህገ መንግስቱ ማዕቀፍ ነው። ስለዚህ ያው የተሰማው ጥያቄ ሲሪየስሊ የሚወሰድ አይደለም በእኛ በኩል። ዘንድሮ ምርጫ ይደረጋል ስልጣን ማግኘት ወይም ወደ ስልጣን መምጣት የሚፈልግ ካለ ለምርጫው መዘጋጀት አለበት እንጂ የሽግግር መንግስት የሚባል ነገር ከህገ መንግስቱም የሚጻረር ነው፣ ከተጨባጭ ሁኔታም ጋር የሚሄድ አይደለም። ይኸው ነው። በኦነግ አመራሮች መካከል የተፈጠረውን ውዝግብ በተመለከተ የኢትዮጵያ ምርጫ ቦርድ ባወጣው መግለጫ የአቶ ዳውድ ኢብሳ ወገንና የአቶ አራርሶ ቢቂላ ወገን አንዱ አንዱን ስለማገዳቸው ለምርጫ ቦርዱ ደብዳቤ የጻፉ መሆኑን ገልጾ ችግሩን ለመፍታት ከሁለቱ የተውጣጣ አንድ አንድ ሰውና በተጨማሪም በቦርዱ የተመረጡ ባለሙያዎች ጉዳዩን አጣርተው ቦርዱ የመጨረሻ ውሳኔ እንደሚያቀርብ ጠቅሰው አሳውቀዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ። ከአዲስ